በምስራቅ ሀረርጌ ጋራ ሙለታ እና ሌሎችም የተለያዩ ወረዳዎች ዛሬ የተቃውሞ ሰላማዊ ሰልፍ መካሄዱን የአካባቢው ነዋሪዎች ገልጸዋል። ምዕራብ አርሲ ውስጥም ከትናንት በስቲያ አንስቶ ግጭቶች መኖራቸው ተሰምቷል። በሁለቱም አጋጣሚዎች ከጸጥታ ኃይሎችም ከሰላማዊም ሰው ህይወት መጥፋቱ ተገልጿል። በተፈጠሩ ግጭቶች በምዕራብ ሀረርጌ የኦሮሚቱ ከተማ አስተዳዳሪ ሰልፍ አልተካሄደም ይላሉ። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ደግሞ ኦሮሚያ ውስጥ ያሉ ሁኔታዎችን መንግስት በቁጥጥር ስር አውሏል ብለዋል። የአፋን ኦሮሞ ክፍል ባልደረቦች ነሞዳንዲና ቱጁቤ ኩሳ ወደ አካባቢው እየደወሉ ያጠናቀሯቸው ዘገባዎች አሉ። እንዲሁም ባልደረባ ላይ ሳሌም ሶሎሞን ወደ ኮሚኒኬሽንስ ጉዳዮች ሚኒስትሩም ደውላ ነበር። በጉራዋ ወረዳ ኦሮሚቱ ከተማ በተደረገው ሰላማዊ ሰልፍ ላይ በመንግስት ኃይሎችና በሰልፈኞች መካከል በተነሳ ግጭት የሁለት ሰዎች ህይወት ማለፉን ነዋሪዎቹ ገልጸዋል። ከእነዚህም መካከል አንዷ ወይዘሮ ጁሃራ ሙሳ የሚባሉ የስድሳ አመት ዕድሜ ያላቸው ሰውና አንዱ ደግሞ የሀያ አመት ወጣት አደም መሐመድ አብደላ መሆናቸው ነዋሪዎቹ ገልጸዋል። እሞ አና ጉራ መጋላ ጉራ ከፍት ዞኒ ደቡ በካ ደሮባ ይደምት አዶ ገላ ነም ይደሙ ራሳተ ወልቶን ሞቱማ ዲፋተ ነጀሙ መጋላ ጉራ ከፍት መሆወላ መልቡ በጎሮዋ ከተማና በደቡብ ወረዳ ውስጥ አደም አብደላ የተባለ ወጣት በተተኮሰበት ጥይት ተመትቶ ህይወቱ አልፏል። አንዲት የ60 ዓመት አረጋዊት በተመሳሳይ ህይወታቸው አልፎ አስክሬናቸውም ወደ ጋራ ሙለታ ሆስፒታል ተወስዷል። ሁኔታውን ለማጣራት አስከሬኖች ተወሰዱ ወደ ተባለበት ወደ ጋራ ሙለታ ሆስፒታል ቱጁቤ ደውላ ያገኘቻቸው የሆስፒታል ምንጮች የሁለቱን ሰዎች ሞት አረጋግጠውላታል። ወይዘሮ ጆሃራ ደረታቸው ላይ ወጣት አደም ደግሞ ጎኑ ላይ በጥይት መመታታቸውን የተናገሩት እነዚህ ምንጮች አስከሬኖቹን ወደ ሆስፒታል ያደረሱት የአካባቢው ገበሬዎች መሆናቸውን ገልጸዋል። የሰዎቹ ህይወት ያለፈው ከጸጥታ ኃይሎች በተተኮሱ ጥይቶች ነው ብለዋል። ቱጁቤ ካነጋገረቻቸው ሰልፈኞች መካከል የኦሮሚቱ ከተማ አስተዳዳሪ አቶ መሐመድ ከማል ተካሄደ ስለተባለው ሰላማዊ ሰልፍ ተጠይቀው ከተማቸው ውስጥ ጸጥታ መኖሩንና ምንም ሰላማዊ ሰልፍ እንዳልተካሄደ ለቪኦኤ ማምሻውን ገልጸዋል። ከቱጁቤ ጋር ባደረጉት ቃለ ምልልስ በርቴ ቀራራ እንዲሁ ጥቂት የተሽከርካሪ መኪኖች ረዳቶች ከፈጠሩት ውከት ያለፈ ምንም የተፈጠረ የለም። የሰማሁትም የተቃውሞ ሰልፍ ያልተካሄደ ነው፣ አልሰማሁም ምንም። በሌላ በኩል ደግሞ ቆርጴሳ ከሚባል ቦታ ወደ ሻሸመኔ በምዕራብ አርሲ ሙሽራ ይዘው እየሄዱ ሳሉ ቀስቃሽ ሙዚቃዎችን የጫላ ቡልቱን ሙዚቃዎች እየሰሙ ወይም እየዘፈኑ እያሉ ፖሊስ ተኩሶ ጎማቸውን መምታቱን በዚያው የነበሩ ነዋሪዎች ተናግረዋል። መኪናን አኩመ ጎማን ዶዬን አገኔት ኪሎ ሜትር ሸኒ ወይ ገድደሜ የተሽከርካሪው አፎ ተሽከርካሪው ጎማ እንደፈነዳ ወደ አምስት ኪሎ ሜትሮች አካባቢ ተጓዘ። በኋላ ከፊት ለፊት መጥተው ተኩስ ከፈቱ። መሬት ላይ የወደቀ ተረፈ፣ ግራት ጋብቶ የቆመ ተመታ። በኋላ የፌዴራል ፖሊስ ዥጉርጉር የደንብ ልብስ የለበሱ የተመቱትን ሰብስበው ወደ ኩየራ ሆስፒታል ወሰዷቸው። ከቆሰሉት ውስጥ ክፉኛ የተጎዱትን ደግሞ ወደ ሐዋሳ አስተላልፈዋል። ሹሚ ነጌሶ ሮባ፣ ጅሎ ሀብታሙ፣ ፈይሳ ጉደታ ተሽታ አሁን ሆስፒታል ከገቡ ሰዎች መካከል መሆናቸውን ራሳቸው ጠይቀው መምጣታቸውን እኚሁ ከነሞ ዳንዴ ጋር የተናገሩ እማኝ ተናግረዋል። ሙሽሮቹ ተያይዘው ወደ ጫካ እንደሸሹ ተናግረዋል። ምንጮቹ ሰኞ፣ ትናንት ማለት ነው፣ አጅ ከተማ የግጭት አውድማ ሆናለች ብለዋል። እኒሁ ነሞ ያነጋገራቸው ሰው እማኝ ማሰ ኡማታን ወለፎን አበከኒ ወራን ገደናም እ ኡማኝ ለህን ዳይ ኢሳን ለኡማታን ዳኒ ማጋላን አከጅቱን ድረ ወራናታ ከመጅቱን ሕዝቡ ህዝቡ ከበባቸውና ከፌዴራሉ ጋር ተፋጠጠ። ነዋሪዎችም ተኮሱ። ከወታደሮቹና እንደዛው ከፌዴራል ፖሊስ ውስጥ አምስት ስድስት የሚሆኑት ተገድለዋል። ከህብረተሰቡም ብልጫ ዋሪዮ የሚባሉ አንድ ሰውና ሹሪክ የሚባል ሌላ የመኪና አሽከርካሪ ወዲያው ሞቱ። ብዙ ሰዎችም ቆስለዋል። ከዚያ የቆሰሉትን ፌዴራል ፖሊሶች መጥተው አነሷቸው። ህብረተሰቡም ወደ ጫካ ሸሸ። የመከላከያ ሰራዊት ወደ አምስት ተሽከርካሪዎችን አምጥተው ከተማዋን ከበው ነው ያደሩት። ዛሬ እንኳን አንድ ሰው ተተኩሶበት ተመትቷል። ጫካ ገባ ያሉት ሰው መሳሪያ ይዞ ጫካ እንደገባና አካባቢውም በፌዴራል ፖሊሶች መጥለቅለቁን እኚሁ እማኝ ተናግረዋል። በሌላ በኩል ደግሞ ባልደረባዬ ሳሌም ሶሎሞን ወደ ኢትዮጵያ ደውላ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩን አቶ ጌታቸው ረዳን ማምሻውን አግኝታ ነበረ። ስለ ኦሮሚያ አጠቃላይ ሁኔታ ጠይቃቸዋለች። በረሃ armed attacks on government installations, security personnel. በመሳሪያ የተደገፉ ጥቃቶች በመንግስት ተቋማትና በጸጥታ ኃይሎች ላይ ተፈጽመዋል። አብያተ ክርስቲያናትና መስጊዶችን የመሳሰሉ ማህበራዊ ተቋማትም ተቃጥለዋል። ስለዚህ ባለፈው ወርና ከዚያም በፊት ደቡብ ምዕራብም ሆነ ምዕራብ ሸዋ ውስጥ የታዩት ሁኔታዎች ከተቃውሞቹ ጋር አንዳችም ግንኙነት የላቸውም። ተጠያቂ ናቸው የሚሏቸው እነማን እንደሆኑ ሳሌም ለአቶ ጌታቸው ላነሳችላቸው ጥያቄ ሲመልሱ የማጣራት ስራ እየተካሄደ እንደሆነ ነግረዋታል። ቴክን ኢንቱ ካስተዲ ፒፕል በጸጥታ መኮንኖቹ ግድያ ውስጥ እጆቻቸው በቀጥታ አለ የምንላቸውን ሰዎች አስረናል። በአንዳንድ አካባቢዎች የእነዚህ ቡድኖች በጣም ታጥቀው ይንቀሳቀሳሉ። የሚጠየቁ ሰዎችን ለማጣራት እየሰራ ነው። አሁን የምናውቀው ግን ተቋማትን ያቃጠሉ ሲቪሎችና የጸጥታ ኃይሎችን የገደሉ በደንብ የታጠቁና የተደራጁ ቡድኖች መኖራቸውን ነው። እስካሁን ጠፋ የተባለውን ህይወት አስመልክቶም እንደዚሁ ሳሌም ላቀረበችው ጥያቄ አቶ ጌታቸው ሲመልሱ የኢትዮጵያ ሰብአዊ መብቶች ኮሚሽን እያጣራ መሆኑንና ቁጥሩ በኮሚሽኑ ዘንድ እንደሚገኝ እምነት እንዳላቸው ገልጸዋል። እርሳቸው ግን የተሟላው ቁጥር በእጃቸው እንደሌለ ተናግረው አስራ ሶስት ወይም አስራ አራት የፖሊስ መኮንኖች መገደላቸውን ግን እንደሚያውቁ አስረድተዋል። ሁኔታው በአሁኑ ሰዓት በኦሮሚያ ውስጥ በአጠቃላይ በቁጥጥር ስር መዋሉን አቶ ጌታቸው ረዳ ተናግረዋል። ክቡራትና ክቡራን አድማጮች ከአቶ ጌታቸው ረዳ ጋር በተደረገው ቃለ ምልልስ ላይ ኦሮሚያንና የጋምቤላን ሁኔታ አስመልክቶ የተናገሩት ዝርዝር ዘገባ በነገው ምሽት ፕሮግራማችን ይቀርባል።